ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማክዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን። የምሽቱ የጋቢና ጉዞ በኢትዮጵያ የፍትህ ስርዓትን የተመለከቱ ዘገባዎችን ይዘን ከእስር ቤት ወደ ፍርድ ቤት እያፈራረቅን እንጓዛለን። በቀዳሚው ዘገባ ወደ ቅሊንጦ እስር ቤት እናምራ። ሁለት የተቃዋሚ ፓርቲዎች ለአባላትና ደጋፊዎቻቸው ልብስና ስንቅ ይዘው ቢሄዱም እንዳይገቡ መከልከላቸውን ገልጸውልናል። ከነቴራ የግር ሹራብ፣ ሌላም ነገር እንዲገባላቸው ህገ መንግስቱ ይፈቅድላቸዋል። የሚከለክል ነገር የለም። ግን አንድ ግለሰብ እዛ በር ላይ ቆሞ ሂዱ፣ እንዲያውም እናንተ አትገቡም፣ እቃው ብቻ ሳይሆን እናንተም አትገቡም ብሎ የሚከለክል ከሆነ ትልቁን የህገ መንግስት ማሻሻል ጉዳይ እንዴት አድርገን ተግባራዊ እናደርጋለን? በተለይ ከክፍለ ሀገር ከጎንደር፣ ከአርባ ምንጭ ከትግራይም ከደሴም ከዙሪያ የመጡ ሰዎች ልብሳቸው ላያቸው ላይ ያለቀ መሆኑን ሰምተናል። እኔም በአይኔ ያየሁት አለ ውስጥ በነበርኩበት ጊዜ ከላይ የሰማ ነው። የመላው ኢትዮጵያ አንድነት ድርጅት መያድ እና ሰማያዊ ፓርቲ ናቸው ሁኔታውን ኢ ህገ መንግስታዊ ሲሉ ኮንነውታል። በተያያዘ ዜና በትናንትናው እለት በፍርድ ቤት ጥፋተኛ የተባለው የሰማያዊ ፓርቲ የቀድሞ ቃል አቀባይ ዮናታን ተስፋዬ ከ10 እስከ 20 ዓመታት በሚያስቀጣ ወንጀል ጥፋተኛ የተባለው በፌስቡክ ገጹ ከጻፋቸውና የመናገር ነጻነቱን ከተጠቀመባቸው አስተያየቶቹ ጋር የተያያዘ ነው ሲል ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ አስታውቋል። ከ10 ዓመት እስከ 20 ዓመት የሚያስቀጣ ወንጀል ነው። እንግዲህ ፌስቡክ ላይ በተለጠፉ ሀሳብን የሚገልጹ ነገሮች ማለት ነው። የዓለም አቀፉ አምነስቲ ኢንተርናሽናል የአፍሪካ ቀን ተመራማሪ አቶ ፍስሀ ተክሌ ናቸው። ባለፉት ጥቂት ቀናት ደግሞ በኢትዮጵያ የፍትህ ሳምንት ተከብሯል። የህግ ባለሙያዎችን ስለ ኢትዮጵያ የፍትህ ይዞታ አወያይተናል። የሚመለከተው ድንጋጌ መሬት ላይ አልወረደምና መሬት ላይ ይውረድ ነው ምለው በተመለከተ አሁን ባለው ህገ መንግስት እና አሰራር መጠበቅ ማለት ማሽላ ዘርቶ በቆሎ እንደመጠበቅ ነው። በዛሬ ጋቢና የምናሳፈረው ደግሞ የአስራ ስምንት አመቱን ሳሙኤል መርጋን ነው። ሮቦቶችን መስራት ይወዳል። የህዋ ሳይንስ ያስደስተዋል። ሳሙኤል ስለ ስራዎቹና ሽልማቶቹ ሊያዋይን በጋቢና ተሳፍሯል። ሮቨር ማለት ሳይንቲስቶች የሚመራመሩባትን ሮቦት እሷን መስራት ማለት ነው እና በእሷ መልክ የሰሯት ማለት ነው ኢንጂኖ ነው የተጠቀምኩት። ለውድድርና ውድድር የምጠቀሙት መኪና ያለና በሱ ነው ኢንጂኖ የተጠቀምኩት እና በሱ ላይ ነው ተሸላሚ ሆንኩት ማለት ነው። ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ሶማሊያ ዋና ከተማ መቋዲሾ ውስጥ ዛሬ ረቡዕ መኪና ላይ የተጠመደ ቦምብ ፈንድቶ አምስት የጸጥታ ጥበቃ አባላትና አንድ የተቀባሪ ፈንጆች ኤክስፐርትን ገደለ። የሶማሊያ ፖሊስ ቃል አቀባይ መሀመድ ዩሱፍ ኦማር ማዳሌ ሲናገሩ ቦምብ የተጠመደባት መኪና መቋድሾ ዋዳጂር ቀበሌ ፖሊስ ጣቢያ አጠገብ ቆማ እንደነበረና የጸጥታ ኃይሎች ተጠራጥረው የመኪናዋን አሽከርካሪ አስረው ፈንጁን ለማምከን ሲሞክሩ እንደፈነዳባቸው ገልጸዋል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። ይሁን እንጂ እንዲ ያሉ ሽብርተኛ ጥቃቶችን በማድረስ ብዙውን ጊዜ የሚጠረጠረው ጽንፈኛው ቡድን አልሸባብ ነው። መካከለኛ አፍሪካ ሪፐብሊክ ውስጥ ውጊያ ማገርሸቱ ከባድ የማስጠንቀቂያ ደወል የሚያሻው ነው ሲሉ የተባበሩት መንግስታት የሰብዊ መብት ኮሚሽነር አሳሰቡ። ባለፈው ሳምንት በሀገሪቱ በሙስሊሞችና ክርስቲያኖች መካከል በተቀሰቀሰ ውጊያ ከመቶ የሚበልጡ ሰዎች ሲሞቱ በሺዎች የተቆጠሩ ከቀያቸው ተሰደዋል። የዋይት ሀውስ ቤተ መንግስት ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ከሮሲያ ባለስልጣናት ጋር ያደረጉትን ግንኙነት አስመልክቶ በጽሁፍ የተዘጋጀ ሪፖርት እንዲያቀርብ በዩናይትድ ስቴትስ የህግ መወሰኛው ምክር ቤት ከፍተኛ ዲሞክራት ጥሪ ያቀረቡ። በተባለው ግንኙነት ወቅት በከፍተኛ ደረጃ የተያዙ ሚስጥሮችን ለሩሲያ ዲፕሎማቶች ማጋራታቸውን ራሳቸው ፕሬዚዳንት ትራምፕ አረጋግጠዋል። ሰሜናዊቷ የዩናይትድ ስቴትስ ክፍለ ግዛት ሚኔሶታ ያሉ በመቶዎች የሚቆጠሩ አፍሪካውያን የተሰጣቸውን የኢሚግሬሽን ጊዜያዊ ፈቃድ ሊያጡ ነው እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም ከሶስት ዓመታት በፊት ማለት ነው። ሶስት የምዕራብ አፍሪካ ሀገሮች በኢቦላ በሽታ ወረርሽኝ ከተጠቁ በኋላ እነዚህ ከእነዚህ ሀገሮች የሆኑ ቁጥራቸው ወደ አምስት ሺህ የሚደርስ አሜሪካዊ ነዋሪዎች ወረርሽኙ በቁጥጥር ስር እስከሚውል ድረስ ዩናይትድ ስቴትስ ውስጥ መኖርና መስራት እንዲችሉ ልዩ ፈቃድ ተሰጥቷቸው ነበር። ዜናዎቹ እነዚህ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ከአሜሪካ አሜሪካ ድምፅ ሬዲዮ የጋቢና ጉዞአችን ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ እንሻገርንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱገር በጋቢና ጉዞአችን እንግዲህ በእስር ቤቶችና በፍርድ ቤት ዙሪያ እንደምንቆይ ገልጸንላችኋል። በትናንትናው ዕለት የቀድሞው የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ ዮናታን ተስፋዬ ከ10 እስከ 20 ዓመታት እስራት በሚያስቀጣ ወንጀል ጥፋተኛ የተባለው በፌስቡክ ገጹ ከጻፋቸውና የመናገር ነጻነቱን ከተጠቀመባቸው አስተያየቶቹ ጋር የተያያዘ ነው ሲል ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ አስታውቋል። የአምነስቲ የአፍሪካ ቀንድ ተመራማሪ አቶ ፍሳሐ ተክሌ ይህ የሚያሳየው መንግስትን የሚቃወሙ ወይም ከመንግስት የተለየ ሀሳብ የሚያራምዱ ሰዎች በኢትዮጵያ ተቀባይነት እንደሌላቸውና ህጉም መጠቀም ወንጀለኛ እንደሚባሉ የሚያሳይ ነው ብለውታል። የሰጡንን ማብራሪያ እንስማ። በተለይ ፌስቡክ ላይ በሚያወጣቸው የተለያዩ ተቃውሞን በተመለከተ ባወጣቸው የተለያዩ ፖስቶች ምክንያት ነው የተደረገው እና በትክክል በአጠቃላይ መንግስት ለእንደዚህ አይነት ተቃውሞዎች ሂሶች፣ ያለውን አቋም የሚያሳይ ኬዝ ነው። እንግዲህ አምነስቲ ባወጣው መግለጫ በኢትዮጵያ በፌስቡክ ላይ በተለጠፉ ጽሁፎች ተመርክዞ በጸረ ሽብር ህጉ የተላለፈ የመናገር ነጻነትን የሚገድብ ውሳኔ ነው ያላችሁት እንግዲህ ጥፋተኛ የተባለበት ወንጀል የሚሆናታን ከ ከአስር እስከ ሀያ ዓመታት ሊያሳስር የሚችል ነው ይህንን አስመልክቶ የቀረቡበት ማስረጃዎች ምን እንደሚመስሉና ከዚያ ጋር ተያይዞ እንዴት የመናገር ነጻነት ጋር እንደሚገናኝ ቢያስረዱን ሶስት አይነት ማስረጃዎች ቀርበዋል። ግን በዋነኝነት ለክሱ መሰረታዊ ተደርገው የተቀመጡት በፌስቡክ ላይ የለጠፋቸው የተለያዩ በተለይ ከዚህ ከኦሮሞ ፕሮቴስት ጋር በተገናኘ የተጠቀማቸው ፖስቶች ናቸው እና የነበረውን ተቃውሞ የሚያበረታቱ ወይም ደግሞ ተቃውሞ እንዲቀጥል የሚያደርጉ ፖስቶች ናቸው የነበሩት እና እነዚህ ፖስቶች እንግዲህ አንደኛ ተቃውሞን ማበረታታት ሽብርተኝነት ብሎ የሚያስፈርድ አይደለም። ብዙዎቹ ሰላማዊ ተቃውሞን የሚያበረታቱ ናቸው። በዋነኝነት የቀረቡት እነዚህ የፌስቡክ ፖስቶች ናቸው። መብትህን ተጠቀም ወይም ሬጂስታርክ መብትህን አስከብር፣ እንደዚህ የሚሉ ፖስቶች ናቸው እና በአጠቃላይ ፕሮቴስቱን የሚያበረታቱ ጦርነት የተጀመረውን ፕሮቴስት የሚያበረታቱ እንዲቀጥል የሚጠይቁ ነገሮች ነበሩ እና እነዚህም ሽብርተኝነትን ለማበረታታት አድርጎ ያው ሕጉ ላይ የተቀመጠው የሽብርተኝነት ማበረታታት የሚለው ነገር በጣም ሰፊ ነው። ብዙ ነገሮችን ኢንክሉድ ሊያደርግ ይችላል እና በዛ መሰረት ነው የተደረገው። እና አንደኛ ሕጉ ራሱ አንቀጽ ስድስት የጸረ ሽብር አዋጁ ራሱ በጣም ሰፊ ነው ኦቨርድሮድ ነው እና የሀሳብ ነጻነትን አርቢትራርሊ የሚገድብ ነው። አሁን ደግሞ በዚህ በዮናታን ኬዝ ላይ የተጠቀሙበት መንገድ ይሄንን የሚያረጋግጥ ነው እና ከአስር አመት እስከ ሀያ አመት የሚያስገባ ወንጀል ነው ስ እንግዲህ ፌስቡክ ላይ የተለጠፉ ሀሳብን የሚገልጹ ነገሮች ማለት ነው እና የወንጀሉ ሰፊ ከመሆኑም በተጨማሪ ደግሞ የሚያስከትለው ቅጣት ራሱ በጣም ትልቅ ነው። አቶ ፍሳሀ ተክሌ የአምነስቲ ኢንተርናሽናል የአፍሪካ ቀንድ መረጃ አጠናቃሪና ተመራማሪ ለሰጡን ማብራሪያ አመሰግናለሁ። እሺ፣ አመሰግናለሁ። መለስ ሄኖክን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናመራ ደግሞ በኢትዮጵያ ከተለያዩ አካባቢዎች በቁጥጥር ስር የዋሉ አባላትና ደጋፊዎቻቸውን በእስር ቤት መጠየቅ መከልከላቸውን ሁለት አብይ የተቃዋሚ ፓርቲዎች ገለጹ። የመላው ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ አመራር አባላት ወደ ቂሊንጦ እስር ቤት አባላትና ደጋፊዎቻቸውን ለመጠየቅና ና ስንቅና ልብስ ለማድረስ መከልከላቸውን ህገ መንግስቱን እንደሚጻረር አስረድተዋል። የማረሚያ ቤት ባለስልጣናት በጉዳዩ ላይ አስተያየት ለመስጠት እንዳልተገኙ ገልጾ መለስካቸው አመሀ ዝርዝሩን ከአዲስ አበባ አድርሶናል። የሁለቱም የፖለቲካ ፓርቲ መሪዎች ለቪኦኤ እንዳስታወቁት አምስት አምስት የፓርቲዎቹ አመራር አባላትን የያዘ ቡድን ገንዘብ በጋራ በማሰባሰብ በእስር ቤት ለሚገኙ አባሎቻቸው አስፈላጊ ናቸው ያሏቸውን ቁሳቁሶች ገዝተው በትናንትና እለት ወደ ቅሊንቶ ማረሚያ ቤት ሄደዋል። እንደ ማንኛውም ታራሚን እንደሚጎበኝ ሰው የሚጠየቀውን ሁሉ አሟልተው እንደሄዱ የሚናገሩት የፓርቲ መሪዎች የማረሚያ ቤቱ ኃላፊዎች አባሎቻቸውን እንዳይጎበኙ፣ ለተጎብኚዎች የገዟቸውን ቁሳቁሶችም መልሰው ይዘው እንዲሄዱ እንዳስገድዷቸው ተናግረዋል። የመያድ ፕሬዚዳንት ዶክተር በዛብህ ደምሴ ተፈጽሟል ያሉትን የአሰራር ጉድለት በአሁኑ ጊዜ እየተካሄደ ከሚገኘው የፓርቲዎች ውይይት ዓላማ ጋርም ያያይዙታል። እነዚህ ሰዎች በህግ ጥላ ስር ናቸው። ህገ መንግስታዊ መብት አላቸው ደግሞ ከነቴራ የግር ሹራብ ሌላም ነገር እንዲገባላቸው ህገ መንግስቱ ይፈቅድላቸዋል። የሚከለክል ነገር የለም። ግን አንድ ግለሰብ እዛ በር ላይ ቆሞ ሂዱ፣ እንዲያውም እናንተ አትገቡም፣ እቃው ብቻ ሳይሆን እናንተም አትገቡም ብሎ የሚከለክል ከሆነ ትልቁን የህገ መንግስት ማሻሻል ጉዳይ እንዴት አድርገን ተግባራዊ እናደርጋለን። እና በእውነቱ ይሄንን መንግስት በቀና አመለካከት ተመልክቶ መፍትሄ ማግኘት ይኖርበታል። የእናንተ ብቻ ነው የተከለከለው ወይስ በልማድም፣ በአሰራርም፣ በህግም እነዚህ ነገሮች ተከልክለዋል ለሌሎችም እንዳይገባ። እኛ እንደዚህ አይነት ነገር እኔ በበኩል አላውቅም። ግን ከእኛ አጠገብ የነበሩ ሰዎች ብዙ ህዝብ ነው እንግዲህ፣ በተራ ነው ቁጭ ብለን ሁሉም በፌስታል ውስጥ ብዙ ነገር ተሸክመው ይዘዋል። ሊቀበሉ የያዙ እነሱ እኛ ብቻ ነን እንትን የተከለከል ነው። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ በበኩላቸው የጉብኝቱ ትኩረት በተለይ ራቅ ካሉት የሀገሪቱ ክፍሎች መጥተው በስር የሚገኙ አባላት መሆናቸውንም ያስረዳሉ። እነዚህ የቤተሰብ የቅርብ ክትትል ሊያገኙ አይችሉም ይላሉ። በተለይ ከክፍለ ሀገር ከጎንደር፣ ከአርባ ምንጭ፣ ከትግራይም ከደሴም ዙሪያ የመጡ ሰዎች ልብሳቸው ላያቸው ላይ ያለቀ መሆኑን ሰምተናል። እኔም በአይኒ ያየሁት አለ ውስጥ በነበርኩበት ጊዜ ና ለእነዚህ ሰዎች ልብስ ያስፈልጋቸዋል። ከዛ በተጨማሪ ደግሞ የፍርድ ቤት ወረቀት ይፈልጋሉ። ሰላማዊ ታጋይ መሆናቸውን በዛ ክልል ተወዳድረው እንደነበር፣ የወረዳ የዞን አመራር እንደነበሩ ደብዳቤ የሚፈልጉ አሉ። ለፍርድ ማቅለያም ለምስክርነትም ያንን የሚፈልጉ ሰዎችም እነማን እንዲሆኑ ሄደን በአካል ለማነጋገር ነው የፈለግ ነው የነበረው። ቀጥለውም ጉብኝቱ እንዳልተሳካ ይገልጹና ፓርቲዎቹ የወሰዱትን እርምጃ ገልጸዋል። በዚህ ሁኔታ አዝነን ተመለስን። ለፌዴራል ማረሚያ ቤቶች አስተዳደር ደብዳቤ ጽፈን እነዚህ ሰዎች አባሎቻችን ናቸው፣ አጋሮቻችን ናቸው፣ የትግል አጋሮቻችን ናቸው። ስለዚህ በህገ መንግስታዊ መብታቸው ነው የመጠየቅ በዛ መሰረት ማረሚያ ቤቱን እንዲያዝዝልን ደብዳቤ ያስገብተናል ትናንት እንደመጣን። ከዛ አቶ የሸዋስ አክለውም ይህ ፓርቲዎቹ በጋራ የወሰዱት እርምጃ በዚህ ረገድ ምን ስልት መከተል እንደፈለጉም ጠቁመዋል። እንግዲህ ብዙ ጊዜ መንግስት እንደመውጫ የሚያደርገው ይሄ የአፈጻጸም ችግር ነው። አንዳንድ ይህን ያላወቁ የጸጥታ ሰራተኞች ወይም ካድሬዎች ናቸው ይህን የሚፈጽሙት ምናምን የሚሉት ነገር አለ። ይህንን አላወቅንም እንዳይሉ ነው የጻፍ ነው። ይሄ ተራ ካድሬ ወይም ተራ ወታደር ያደረገው ከሆነ ትእዛዝ እንዲያስተላልፈለት የፌዴራል ማረሚያ ቤቶች በዛ ስር ነው የሚተዳደረው ቅሊንጦ። ስለዚህ እነዚህ ሰዎች የመጠየቅ መብት አላቸው፣ እኛን ማለት ነው። እስረኞች ደግሞ በዘመዶቻቸው በአጋሮቻቸው የመጠየቅ መብት አላቸው በጠበቃም ጭምር ብሎ እንዲነግረው እንዲያስተምረው ማለት ነው። ያንን ካላረገ ግን ሆን ብሎ በመንግስት የሚሰራ ነው ማለት ነው። ያንን ደግሞ በመግለጫ ለህዝብ እናወጣለን ማለት ነው። በቅሊንጦ ማረሚያ ቤት ትናንት ተፈጽሟል የተባለውን ለማጣራትና ማብራሪያውን ለመጠየቅ ከማረሚያ ቤቱ አመራር አባላት ለአንዱ ለሱፐር ኢንቴንደንት አሰፋ በእጅ ስልካቸው ደውዬ ነበረ። ራሴን አስተዋውቄ ማብራሪያ የምፈልግበትን ጉዳይ መዘርዘር ስጀምር ግን ስልኩ ከወዲያ በኩል ተዘጋ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በዘመን መንገድ ታሪክ ላይ ስንት ጊዜ ተፈትን? ይህ በእንዲህ እንዳለ ታዲያ ከሚያዝያ 30 እስከ ግንቦት 6 2009 ዓ ም በኢትዮጵያ የፍትሕ ሳምንት ተከብሯል። ጥቅስ የህግ የበላይነት ለዘላቂ ሰላምና ለህዝቦች አንድነት በሚል ለሰባተኛ ጊዜ ሲከበር መቆየቱ በሀገር ውስጥ የመገናኛ ብዙሃን ሲዘገብ ቆይቷል። ይህንን መነሻ በማድረግ ሁለት የህግ ባለሙያዎች የፍትህ ይዞታውን እንዲገመግሙልን ጋብዘናል። አቶ ተማም አባቡልጉና ቡልጉና አቶ ሞላ ዘገየን ጽዮን ግርማ ባለፈው ሳምንት በኢትዮጵያ ሰባተኛው የፍትህ ሳምንት መከበሩ በሀገር ውስጥ መገናኛ ብዙሀን ሲዘገብ ቆይቷልና በዚህ አከባበር ላይ የፍትህ ተቋማት የተጠያቂነትን አሰራር ከሚያጎለብቱ እንዲሁም በህዝብና በተቋማቱ መካከል ያለውን ግንኙነት ከሚያጠናክሩ አሰራሮች መካከል አንዱ ነው በሚል ሲገለጽ ነበር። እናንተ ለህግ ባለሙያነታችሁ በተለይም ደግሞ በጥብቅና ሙያ ላይ ስላላችሁ በየቀኑ ወደ ፍትህ ተቋማቱ ለጉዳይ መመላለሳችሁ አይቀርም እና አሰራሩን ታውቁታላችሁ በሚገባ ተብሎ ይገመታል እና የፍትህ ሳምንት በሚል መከበሩ ካለው አሰራር ጋር ይዛመዳል ወይ? እንደው በእድሜም ከአቶ ሞላ ዘገየ ልጀምር መሰለኝ ልጀምር መሰለኝ ባሉ መከበሩ እኮ ችግር የለውም። ነገር ግን የፍትህ አካላቱ አካላቱ ህብረተሰቡ በሚጠይቀው ደረጃ ደረጃ የህብረተሰቡን የፍትህ ጥማት እያረኩ ነው ወይ ነው ጥያቄው። በእነሱ በኩል በዓሉን ማክበራቸው የሚያስለቅፍም ሌላም ማስተያየት የሚያሰጥ ነገር የለውም። ግን ዞሮ ዞሮ ዴሊቨሪ እያደረጉ ነው ወይ ፍትህን ለህብረተሰቡ፣ ህብረተሰቡ በሚጠብቀው ደረጃ እየሰጡት ነው ወይ ነው ጥያቄው። በተል አቶ ሞላ እንግዲህ የእኔ ጥያቄ እሱ ነው። እናንተ ፍርድ ቤት እንደሚመላለስ ሰው የፍትህ አሰራሩን እንደሚያይ ሰው ከልምዳችሁ ምንድን ነው ለዚህ ምላሻችሁ ልምዳችሁ ምንድን ነው የሚያሳየው ይዛመዳል ወይ እርስዎ እንዲመልሱልኝ ነው ጥያቄውን ጥ ያነሳሁት እኔ እንግዲህ መቼስ ዋናው መስሪያ ቤታችን ፍርድ ቤት እኮ የጠበቃ መስሪያ ቤት ነው አብዛኛው ጊዜያችንን አብዛኛው ሰዓታችንን የምናሳልፈው እዛ ነው እንግዲህ በዚህ አካባቢ የሚታዩ ችግሮች ብዙ ናቸው፣ በጣም ብዙ ናቸው። ነገር ግን እንደው ወደ ዳኝነቱ ትኩረት ልስጥና፣ ዳኝነቱ በህገ መንግስቱ የተደነገገ ነጻነት አለው፣ ህገ መንግስታዊ ዋስትና አለው። ዳኞች በህሊናቸው ተመርተው ህግን መሰረት አድርገው መወሰን እንዳለባቸው ተደንግጓል። ይሄ ውሳኔ ደግሞ እንደማያስጠይቃቸውም ጭምር ተደንግጓል። እንግዲህ ከዚህ አንጻር ይሄ በህገ መንግስቱ የተደነገገ ድንጋጌ ስራ ላይ ውሏል ወይ መሬት ላይ ወርዷል ወይ? አቶ ሞላ ሀሳቦትን ያጠቃሉልኝ። ምክንያቱም ሰዓታችንም እየሄደ ስለሆነ ሀሳቡን ጠቅለል አድርገው ለሬዲዮ አድማጮች ለሬዲዮ አድማጮች። ልክ ነው ቢሰከንድ በሁለት ደቂቃ ተናግሮ ማጠቃለል አይቻልም። ለማጠቃለል ግን ህገ መንግስቱ በተለይ የፍትህ አካላትን የሚመለከተው ድንጋጌ መሬት ላይ አልወረደምና መሬት ላይ እ ነው እምለው እኔ። እሺ በጣም አመሰግናለሁ አቶ ሞላ። አቶ ተማም መስመር ላይ ያሉና ና ጥያቄውን መድገም የሚጠበቅብኝ አይመስለኝም። እርስቲ ከዚህ ጋር እርሶ ምንድን ነው የሚሉት? ፍርድ ቤት እንደሚውል ሰው አሁን ያለው የፍትህ ስርአት ምን ይመስላል? እንደዚህ መከበሩስ ውይይቶች መደረጉስ የሚሰጠው ጥቅም አለ ወይ? እዚህ ላይ አስተያየት ይስጡኝ። አመሰግናለሁ። በኢትዮጵያ የህግ የበላይነት የፍትህ ስርአቱ በተሻለ መንገድ የመስራት ዲሞክራሲ መስፈንን በተመለከተ አሁን ባለው ህገ መንግስት እና አሰራር መጠበቅ ማለት ማሽላ ዘርቶ በቆሎ እንደመጠበቅ ነው። ኢትዮጵያ ህገ መንግስት ሶስቱ የመንግስት መስሪያ ቤቶች ተጠባቆ እንዲሰሩ የህግ አውጪ ህግ አስፈጻሚ ና ህግ ተርጓሚው ተጠባቆ እንዲሰሩበትን ቼክ እንደ ባላንስስ የሚባለውን አሰራር አላስቀመጠም። ይህ ባልተቀመጠበት ሁኔታ ፍርድ ቤቶች ህገ መንግስት አይተረጉሙም። ፍርድ ቤቶች የመንግስት መስሪያ ቤቶችን አሰራር ህጋዊነት ና ህጋዊነትን በተመለከተ አይቶ ምናምን ማለት የማለት ስልጣን የላቸውም። ስለዚህ በእኛ ሀገር አሁን ባለው ሁኔታ አንደኛው የፍትህ ስርአትን ማክበር የህግ በላይነትን የመፍጠር ጉዳይ ከሆነ የፍትህ ሳምንት እየተከበረ ያለው ያ ሊፈጠር አይችልም። አሁን ባለው ህገ መንግስቱ መለወጥ አለበት፣ አሰራሩ መለወጥ አለበት፣ የሰዎቻችን አስተሳሰብ መለወጥ አለበት። ህገ መንግስቱን ያወጣው የኢህአዴግ ብቻ ነው የኢህአዴግ ሀሳብ ብቻ ነው ዛል ተጸባረቀው ኢትዮጵያውያን በሙሉ የራሳቸው የሆነ የሁሉ ከሊቅ እስከ ደቂቅ ኢትዮጵያዊ በሙሉ የተሳተፈበት ህገ መንግስት ወጥቶ የወጣው ህገ መንግስት ደግሞ ሶስቱ መንግስት የስልጣን አካላት ተጠባብቆ የሚሰሩበትን ስርዓት አስቀምጦ ፍርድ ቤት ህገ መንግስቱ የሚሰሩ ተደርጎ ተደርጎ ካልተቀመጠ በስተቀር በዚህ ሁኔታ የህግ የበላይነትም ሊፈጠር አይችልም። የኢትዮጵያ ውስጥ የፍትህ ሳምንት መከበር የጋዜጣ ነጻነት ማክበር እንደ መከበር ማለት ነው። በዚህ ጊዜ እነ ጌታቸው እስር ቤት ናቸው፣ ኤልያስ ገብሩ እስር ቤት ነው። ሌሎችን እስር ቤት ያሉ ጋዜጠኞች ባሉበት ሁኔታ አሁን ኤልያስ ወይ ፍርድ ቤት አልቀረበ ወይ ትዛዝ አልተመሰረተበት ዝም ብሎ በታሰረበት ሁኔታ ባለፈው ሳምንት ግን የኢትዮጵያ ውስጥ የፕሬስ ነጻነት ቀን ተከብሎ ተከብረዋል። ስለዚህ በአንድ ሀገር የአንዱ አንዱ አሰራር ከተበላሸ ሌላው ይበላሻል ተለይቶ ሊሆን አይችልምና አሁን ባለው ሁኔታ በኢትዮጵያ ውስጥ ፍትህ ስርአቱ ይሄ ደረጃ ነው ያለው ማለት አይቻልም። አቶ ተማም በጣም አመሰግናለሁ። አቶ ሞላ፣ የፍትህ ስርአቱ ለህግ የበላይነት መገለጫ እንደሆነ ይታወቃል። በየትኛውም ሀገር የፍትህ ስርአቱ ነጻነቱ የተጠበቀ አሰራር መኖር አለበት እና በኢትዮጵያ ውስጥ ያለው አሰራር ምን ያህል ነው ነጻነቱ የተጠበቀ የሆነው እነዚህንስ በተመለከተ የፍትህ ሳምንቱ ሲከበር የተደረጉ ውይይቶች አሉ ወይ? ቅድም በሙያ ባልደረባ አባባል ማልስማማው በህገ መንግስቱ ሶስቱ ተቋሞች ቼክ እና ባላንስ መጠበቂያ ተቋሞች በህገ መንግስቱ ላይ ሰፍረዋል። የእኔ ችግር ያለው ህገ መንግስቱ ፍጹም ነው አደለም። ህገ መንግስቱ የሚጎለው ነገር አለ፣ ብዙም የሚጎሉት ነገሮች አሉ ከአረቃቀቁ ጀምሮ እስካጸዳደቁ ድረስ ጉድለቶች አሉት ህገ መንግስቱ እሱ ምንም የሚያነጋግርና የሚያከራክር ጉዳይ አይደለም አሁን የሚያነጋግረው ነገር ምንድን ነው ይሄ ህገ መንግስት በተለይ ለዳኝነት አካሉ የሰጠው ነፃነት የተሾሙት ሰዎች ይህንን ለማስከበር የተሾሙት ሰዎች ነፃነቱን አላስገኙለትም ነው ነፃነቱን አላገ አላስገኙለትም ነፃነት ስላላገኘ በነፃነት ስለማይሰራ የህግ የበላይነትን ሊያስከብር አልቻለም። ነገር ግን ተጠቅሷል፣ ልዩ ልዩ ድንጋጌዎች አሉ። ዳኞችን የሚመለከት ፍርድ ቤትን የሚመለከት በነፃነት እንዲሰሩ እና የመሳሰሉ ድንጋጌዎች አሉ። መለስ ብሎ ህገ መንግስቱን ተመልክቶ አንብቦ እንዲህ አይነት ነፃነት ተደንግጓል፣ በህገ መንግስቱ ላይ ይህንን ነፃነት እንዴት እናስከብር ብለው አልጠየቁም። የህግ በላይነት ካልተከበረ ደግሞ የሁሉ ነገር ቁልፍ እሱ ነው። መቤቴ ነጻና ገለልተኛ የሆነ ተቋም መንግስት አቋቁሞ ይህ ገለልተኛ አቋም ለምንድን ነው የህግ የበላይነት ያልተከበረው የሚለውን ጥያቄ ይመልስ። ወደ መጨረሻው ዘገባችን ተሸጋግረናል። የዛሬ ዓመት ገደማ በጋቢና አሳፍረነው ነበር። ሳሙኤል መርጋ ይባላል። የ18 ዓመት ወጣት ነው። የተለያዩ የተንቀሳቃሽ ሞዴል ሮቦቶችን ሰርቷል። በተጨማሪም ሮቦቶችን አዲስ አበባ በሚገኘው የአሜሪካ ኤምባሲ በፈጠራ ስራ ላይ ለተሰማሩ ኢትዮጵያውያን በመሰረተው ማዕከል ውስጥም ተጨማሪ ሮቦቶችን ሰርቷል። ከውጭ ሀገር ወጣቶችም ጋር የልምድ ልውውጥ የማድረግ እድሎችን አግኝቷል። በአለፈው ዓመት በህንድ በሚገኘው የሮቦት ፈጠራና የህዋ ምርምር ተሰጥኦ ላላቸው ለዓለም አቀፍ ወጣቶች ስልጠና ትምህርትና ሰርቶ ማሳያ ውድድሮችን እድሎችን ከሚሰጠው ጋር እንደዚሁ ከሀያ ወጣቶች ጋር ተወዳድሮ አሸንፏል። ከመስታወት ጋር ስለ ስራዎቹ ተወያይቷል። ውድድሩ እንግዲህ በጣም ከባድ ነበረ። በጣም ታሪክም ያለው ነገር ነው። ውድድሩ ላይ ትልቅ ፕሮፌሰሮች፣ ዶክተሮች አሉ እዛ ላይ እና የናሳ ኢስሮ፣ ኢሳ የሚባሉ አሉ ከዛ ነው የመጡት እነሱ ማለት ነው። ኦገስት ሀያ ላይ ሁለት ሺህ አስራ ስድስት ላይ ማለት ነው መጀመሪያ ወርክሾፕ ነበር ማለት ነው ከናሳ ሂማን ኤክስፕሎሬሽን ሮቦርት ቻሌንጅ የተባለ ውድድር አለ። ከሱ ጋር የተያያዘ ወርክሾፕ ነበረ። መጀመሪያ ያን ወርክሾፕ መጀመሪያ ሰራን። ማርስ ሮቨር ላይ ያለችዋ ሮቦት እዚህ በሳይክል መልክ ነው ምሳሪያት ማለት ነው። ያንን እንዲሰራ ነበረ። ወርክሾፕ ላይ ከጨረስን በኋላ ወደ ውድድር ይገባል። ከዛም በኋላ እዛ ውድድር ላይ ሁላችሁም የራሳችሁን ፕሮጀክት አሳዩ በኤሌክትሪካ ሞዴል ተባለ። በዛ ላይ አንድ በሁለት ማርሽን የሚሰራ መኪና ማለት ነው። ሮቨር ማለት ሳይንቲስቶች የሚመራመሩባትን ሮቦት እሷን መስራት ማለት ነው። እና በእሷ መልክ ነው የሰራዋት ማለት ነው። ኢንጂኖን የተጠቀምኩት ለውድድር መኪና፣ ውድድር የሚጠቀሙት መኪና እና በሱ ነው ኢንጂኖን የሚጠቀምኩት እና በሱ ላይ ነው ተሸላሚ ሆንኩት ማለት ነው። ሳሙኤል ለውድድሩ መስራት የሚፈልገውን ሲገልጽ ዳኞቹ ያሰበውን ይሰራዋል የሚል ፍጹም እምነት አልነበራቸውም። በተሰጠው የአንድ ሳምንት ጊዜ ገደብ ውስጥ ግን ቀን ከሌት ሳይል ያስበውን ተግባራዊ አድርጎ ድልን ተቀዳጅቷል። እኔ ይህን ነው የምሰራው መኪና መስላት የምፈልገው ስላቸው ንቀውታል። አይደለ ንቀው ነው ያቀረቡልኝ። ታያለች፣ ይህ እንዴት ይሰራል ምናምን ብሎ ነው ንቀው ነው ያቀረቡልኝ እና ከዛም በቃ ሁሉንም እዛ ወርክሾፕ፣ የምንሰራበት ቦታ ላይ እሱን እንዳለ አንድ ግቢውን ትቶልኝ ወጡ። ሌሎችን ተማሪዎች እንዳለ ሌላ ክላስ ሰጧቸው። ሁሉንም ስራ ብሎ ግራይንደር፣ ምን ብረት፣ ምናምን ሁሉንም ነገር አቀረቡልኝ። አልተኛ ይኸው፣ ሁሉንም ሙሉ ዲዛይን ሰርቼ ብቻ አንድ ነገር ላይ ብቻ ነው እሱን፣ ሞተር ላይ አገጣጠም ላይ ነው እሱ ላይ ሁሉም ሰው እንግዲህ ሁሉም ነገር ያውቃል አይባልም እና እ ብቻ ጎግል አረኩኝ። ጎግል አርጌ እንዴት ኢንጂኖን መጠቀም እንዳለብኝ አየሁት። ከዛም በኋላ ሰራሁት ማለት ነው እና በጣም ደክሞኝ ሁላ ምናምን ነገር ጨርሼ ልክ እንደ ናፕ ነገር ነው እና እንቅልፉ ሲወስደኝ ካሜራ ነበረ እኮ ላይ ምልክት ሲልበኝ ያኔ የምንድነው ይ የወጫ ቀና ስል ሁሉም ፊት ለፊቴ ናቸው እና በጣም የሚገርም ነገር ነው። እና እነሱ በካሜራ ሲቀጥሩኝ ነበረ ማለት እና በቃ በጣም ንሳላቸው ከዛን የራሰን ልጆች እንድታመጣ ለውድድር ብለው የናሰሮ ወቃኞች ኢትዮጵያ ፕሬዚዳንት አድርጎኝ በዛ ላይ የራሰን ልጆች እንድታወዳድር አሉኝ። እና ይሄ ውድድር እንግዲህ ለመጀመሪያ ጊዜ ነው ኢትዮጵያ የምትወዳደርበት ማለት ነው። ከአፍሪካ ማንም አልተወዳደረም፣ እና ለመጀመሪያ ጊዜ ቻንሱ የተሰጠው ለኢትዮጵያ ማለት ነው እና ይሄንን ደግሞ የራሴን ልጆች እንዲሄድ ማለት ነው፣ ሀያ ተማሪዎች። እሺ ሽልማቱ ምንድን ነበረ? ምን ሸለሙ? ሽልማቱ ሰርተፍኬት፣ የወርክሾፕ ሰርተፍኬት እና የፕሬዚደንት መሰርች ተስካሄድ እና አንድ ዋንጫ ማለት ነው። በዚህ አመት ከሁለት ወራት በፊት እንደ አውሮፓውያን አቆጣጠር ማርች አስራ ሰባት በኢትዮጵያ መጋቢት ስምንት ማለት ነው በዛው በህንድ በሚደረገው ውድድር ኢንዲያ ስፔስ ሪሰርች ከናሳ ጋር በጋራ በመተባበር የተማሪዎች የሮቦት የፈጠራ ስራ ውድድር ላይ ትናንሽ ሞዴል ሮኬቶችን በመስራት ከሰባ ተወዳዳሪዎች በድጋሚ በአንደኝነት ደረጃ አሸንፏል። ላውንች የሚደረግ ሮኬት ነው። ጀስት ላይክ እንደ ሳምፕል ነው የሰራሁት። ይሄ ቀጥታ ሄዶ ሳተላይቱ ላይ የሚገጠም አይደለም። ይሄ ላይ ሳምፕል ነው፣ ልክ እንደ ሳምፕል ነው ያሳየኋቸው ማለት ነው። ይሄ ውድድር ነበረ። እዛ ውድድር ላይ ነው ያሳየኋቸው። እሺ፣ እንዴት ነበር ውጤቱ? በጣም አሪፍ ነበረ። እዛ ላይ ማሸንፍ ነው የመጣሁት። ሰባት እዛው የኢንጂኒሪንግ ተማሪዎች ኢንጂነሮችም ነበሩ፣ ሁሉም ነበሩ እና እነሱ ናቸው፣ ከእነሱ ጋር ነው የተወዳደርጉት ማለት ነው። ከኢንጂነሮች ጋር። እሺ በዚህ ሽልማት ምን አገኘ? ምን አሁን በዚህኛው ላይ ብር ነው በእነሱ፣ ሀያ ሺህ ሮፒስ ነው የተከፈለኝ። እሱን ሰሸፍ የሰጠኝ ውድድሮች ያዘጋጀው የናሳ ሰዎች ናቸው ወይስ የህንድ ሰዎች ናቸው? ከናሳ ጋር በኮርፖሬሽን የሚሰሩ ኢስሮ የሚባል ካምፓኒ አለ፣ ኢንዲያን ስፔስ ሪሰርች ኦርጋናይዜሽን ማለት ነው። ልክ እንደ ናሳ ነው ማለት ነው። የእሱ ካምፓኒ ከናሳ ጋር በኮላቦሬሽን ሆኖ አንድ ላይ የሚያዘጋጀው ውድድር ነው በጣም ደስ ይላል እንኳን ደስ አለ እንኳን አሉ ወደፊትስ ምንድን ነው ለመስራት እያሰብክ ያለው ያዘጋጀው ትናለ ፕሮጀክት አለ ማለት ነው ሰመር ካምፕ ላይ ልጆች ለሁለት ሺ አስራ ስምንት ላይ ኤፕሪል ዋን ላይ ውድድር አለ ማለት ነው። ናሳ ላይ የአርቆሽ ውድድር የአለም አቀፍ ውድድር ላይ ለዛ አሁን ተማሪዎች የምስገባ ጆን ዋን ላይ ይጀምራል ማለት ነው። እሱን እዚህ ኦሮሚያ ታወር የሚባል አለ ና ከቦሌ መድኃኒዓለም ላይ እዛ ኦሮሚያ ታወር ላይ ከፍቻለው፣ ሁለተኛ ፎቅ ላይ እና የተማሪዎችን አወዳድሬ በሮቦት እና በስፔስ ዙሪያ ላይ ነው የሚሰሩ ማለት ነው። በናሳ ሮቦት ቻለንጅ ላይ ሁለት አይነት ውድድር የሚካሄደው ማለት ነው ሮቦቲክስ እና በናሳ ሮቦት ቻሌንጅ ማለት ነው። እና በዛ ላይ ነው ከአንድ የናሳ ሮቦት ቻሌንጅ ሀያ ተማሪ ነው የሚያስፈልገው የሚቸ የሚሄደው ማለት ነው። የሮቦቲክሱ ላይ ሀያ ተማሪዎች ነው አንድ ላይ አርባ ተማሪዎች። አስር ተማሪዎች ደግሞ የመንግስት ትምህርት ቤት የሚማሩን ተማሪዎች በጣም ጠንካራ የተባሉት ወደ ሀምሳ ተማሪዎች ነው ይዤ የሚሄደው ማለት ነው። ሀምሳ ተማሪዎችን ወደ ውድድሩ ነው ይዘህ የምትሄደው? አዎ አዎ። የት ነው ውድድሩ አልከኝ? ዩኤስ ላይ ነው አን ስቴቨን ማን ነው ፈቃዱን ሰጠ? ፈቅደም ኢንተርናሽናል ስፔስ ኤዱኬሽን ስት ጀርመኒ ማለት ነው። የውድድሩ ስም ምንድን ነው? ናሳ ሂዩማን ኤክስፕሎረሽን ሮቨር ቻሌንጅ ይባላል። እዛ ላይ ነው የሚወዳደሩት ማለት ነው። ሰርተፍኬቱን የሰጡኝ። አሁን ግን ጀርመን ልጆችን ይዤ ሄዳለሁ። ጀርመን ሊፒዚንግ ኢንተርናሽናል ስፔስ ኤዱኬሽን ሚኒስትር ጀርመን ይባላል። እዛ ነው ማለት ነው። ስፔስ ካምፕ እዛ ነው ማለት ነው። በእነሱ እነሱ ጋር ነው የናሳ ሂዩማን ኤክስፕሎረሽን ሮቨር ቻሌንጅ ዋና አምባሳደሩ ነው እንፈልጋለ ማለት ነው ይዣቸው መሄዳው። ሳሙኤል መርጋ ከኢትዮጵያውያን ኢንጂነሮች ጋር በመተባበር እንደሱ የሮቦት ስራ ላይ ተሰጥቶ ያላቸውን ሀገር አቀፍ ወጣቶች በማሰልጠን እና ዓለም አቀፍ ውድድሮች ላይ ለማሳተፍ አላማ አለው። መሳተፍ ለሚፈልጉ ወጣቶችም ወደ ማዕከሉ በመምጣት መመዝገብ እንደሚችሉ በመጨረሻ መልእክቱን አስተላልፏል። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። እስኪ አስተያየቶቻችሁን ስለ ሳሙኤልም በኢትዮጵያ የፍትህ ዙሪያ ባሰማናችሁ ዘገባዎች አስተያየቶቻችሁን ፌስቡክ አትቪ አማሪክ ላይ አድርሱን። ሃሽታግ ጋቢና ቪን መጠቀም አትርሱ። እንግዲህ አብረናችሁ ያመሸነው ቴክኒክ በቴክኒክ ምህንድስናው ሞክቤል ያበሮ ነው። የጋቢና ዲጄ ዲጄ ፋሱ ና አብራኝ ስታስተናግድ ባመሸችው ጽዮን ግርማ፣ በሁላችንም ስም ሰላም የምላችሁ ሄኖክ ሰማዕግዜር ነኝ። ነገ እንገናኝ። ቻው።